ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች እንደምንላቸው አምሽታችኋል ዛሬ ጥር 8 2010 ፕሮግራማችን ይዘን ቀርበናል አዲሱ አበበና ቆንጂት ታየነን ኢትዮጵያ የፖለቲካ እስረኛ አላት በሺዎች የሚቆጠሩ የፖለቲካ እስረኞች እንደሚገኙ ይታወቃል የታሰሩትም አመለካከታቸው ከገዢው ቡድን ጋር ባለመጣጣሙና አገዛዙ በጠላትነት ስለፈረጃቸው ብቻ ነው የመኢአድ ዋና ጸሐፊን ድምፅ ነው የሰማ ነው። ግለሰቦቹ የታሰሩትና የተፈረደባቸው የፖለቲካ ፓርቲ አመራር በመሆናቸው ጋዜጠኛ በመሆናቸው አምደኞች በመሆናቸው አይደለም። ለዚህም ነው የፖለቲካ እስረኛ ወይንም ጋዜጠኛና አምደኛ ሀሳቡን በማራመዱ የታሰረ አይደለም በፈጸሙት ወንጀል ነው። የፖለቲካ መሪዎችን እና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። ዘገባ አለን። ቀደም ሲል የሰማናቸው ከመኢአዱ ዋና ጸሐፊ ተከትለው የሰማናቸው ጠቅላይ አቃቤ ሕጉ ጌታቸው አምባዬ ናቸው። ኢህአደግ እስረኞችን ለመፍታትና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ባሰሙት ነቀፋ በተያያዘ የደረሰን የምሽቱ አብይ ርዕስ ይሆናል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋዜጣዊ መግለጫ ላይ ያተኮረው ትናንት የጀመርነው ቀጣይ ክፍልም በሁለተኛው አጋማሽ ይቀርባል። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። ወደ ዓለም ዜና እንለፍ። አሁን የኬንያው ተቃዋሚ መሪ ራይላ ኦዲንጋ ከፕሬዚዳንቱ ኡሁሩ ኬንያታ ጋር ድርድር የማይካሄድ ከሆነ በዚህ ጥር ወር የአውሮፓውያኑ ማለት ነው መጨረሻ ራሳቸውን ህዝባዊ ፕሬዚዳንት ብለው ሊያውጁ እንደሆነ በቁርጠኛነት ተናገሩ። ኦዲንጋ ያለፈውን የጥቅምት ወር ድጋሚ የምርጫ ውጤት እንደማይቀበሉ ይታወቃል። ከቪኦኤው ስዋሂሊ አገልግሎት ጋር ብቻ ባካሄዱት ቃለ ምልልስ ኦዲንጋ ቀደም ሲል የሰጡት ማብራሪያ ለማስፈራሪያ ነው የተባለውን አስተባብለው አሁን ቁርጥ ነው ብለዋል። የተቃዋሚው ወገን ከፕሬዝዳንቱ ጋር ሀቅ ላይ የተመሰረተ ውይይት እንደሚሻም ያመለከቱት ኦዲንጋ ስልጣን ላይ መሆን ያለብንም እኛ ነን ብለዋል። የደቡብ ሱዳኑን መሰረት ያለያዘ ወይም ያልጸና የተኩስ አቁም ስምምነት የሚቆጣጠረው ቡድን በዘንድሮው የገና በዓል ዋዜማ ለደረሰውና አስራ አምስት ሰዎችን ገድሎ ሌሎች ሀያ ስድስት ላቆሰለው ጥቃት ተጠያቂዎቹ ሽምቅ ተዋጊዎቹ ናቸው ሲል አስታውቋል። ቡድኑ ዛሬ ማክሰኞ ይፋ እንዳደረገው ለቀድሞው ምክትል ፕሬዚደንት ሪያክ ማሻር ታማኝ የሆኑት የሽምቅ ተዋጊዎች በቀድሞዋ ዩኒቲ ክልል በምትገኘው ኮች መንደር ውስጥ ባደረሱት በዚህ ጥቃት ሶስት ሕጻናት ከሟቾቹ መካከል እንደነበሩ አመልክቷል። ይህንኑ የሽምቅ ተዋጊዎቹን ጥቃት አንድ የአካባቢው የሽምቅ ተዋጊዎች ጦር አዛዥ አረጋግጦታል። ከሪያክ ማሻር ቡድን አባላት ግን እስካሁን የተሰጠበት ምላሽ የለም። የብሩንዲ መንግስት ፕሬዚዳንት ፒየር እንኩሩንዚዛ ከ2020 ዓ.ም በኋላም ስልጣን ላይ እንዲቆዩ የሚፈቅደውን ጨምሮ በሕገ መንግስት ውስጥ ሌሎች አንቀጾችም እንዲታከሉ በቅርቡ ሐሳብ አቅርቧል። መንግስት በዚህ ጉዳይ ላይ ሕዝበ ውሳኔው ከመካሄዱ አስቀድሞ ለውጦቹን የሚቃወሙ ሰዎችን እያሰረ መሆኑን የሲቪሉ ማኅበረሰብ ቡድኖች አስታውቀዋል። ለቪኦኤ መሐመድ ዩሱፍና ኤሎጌ ከነዛ ከናይሮቢ የላኩት ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። የቡሩንዲ መንግስት በሕገ መንግሥት ውስጥ አዳዲሱ ለውጦች እንዲደረጉ የቀረበውን ሐሳብ ማንም ሰው መቃወም አይችልም ሲል በይፋ ከልክሏል። ሆኖም የሲቪሉ ማኅበረሰብ ቡድኖች መንግሥት ሬፈረንደሙ ሲካሄድ ድምፅ እንዳይሰጡ ይቀሰቅሳሉ ብሎ የጠረጠራቸውን ሰዎች ኢላማ እያደረገ ነው ሲሉ ከሰዋል። የሲቪል ማኅበረሰቡን አጠናካሪ የተባለውን መድረክ የሚመሩት ויטל אין ህዝቡ የራሱን ምርጫ በነጻነት ማካሄድ አይችልም ይላሉ። እስካሁን ባለው ጊዜ በአገሪቱ ዙሪያ ስልሳ የሚሆኑ ሰዎች ተይዘው ታስረዋል። ይህ ደግሞ ውሳኔ ህዝቡ በነጻነት እንደማይካሄድ ጠቋሚ ነው። ምክንያቱም ህዝበ ውሳኔውን የሚቃወሙ ሰዎች እየተያዙ የሚታሰሩ ከሆነና የቀረበውን ሐሳብ የሚደግፉ የማይታሰሩ ከሆነ የሕዝብ ውሳኔ ውጤት ትክክለኛ አይሆንም ማለት ነው። የመንግሥቱ ክርክር ለውጦቹ የታቀዱት በሀገሪቱ ላለፉት ሁለት ዓመታት የተካሄዱ የፖለቲካ ሁከቶችን ተከትሎ የቡሩንዲን ሕጎች ለማጠናከርና ለማሻሻል ሲባል ነው። እንደሚታወቀው በዚያች አገር ውስጥ በ2015 እንደ አውሮፓውያን ዘመን አቈጣጠር ሁከቱ የተቀሰቀሰው ፕሬዚደንት ፒየር ክሩንዚዛ ለሦስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካስታወቁ በኋላ ነው። ተቃዋሚዎች ሕገ መንግሥቱ የሚፈቅደው ሁለት የሥራ ዘመን ብቻ ስለሆነና የቡሩንዲን የእርስ በርስ ጦርነት ያበቃውን የሰላም ስምምነት ስለሚቃረን የቀረበው ሐሳብ ተቀባይነት አይኖረም ነው። የፕሬዝደንቱ ምክትል ቃል አቀባይ ኤሌን ዲዮሜድ መንግሥት በቀረበው የለውጥ ሐሳብ ላይ ለሕዝቡ ትምህርት እየሰጠ ነው ብለዋል። በዚህ ጉዳይ ላይ ማንም ድጋፍ እንዲሰጥ ወይም እንዲቃወም ሌላውን መቀስቀስ ክልክል መሆኑንም ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሬዚደንት ትራምፕ የቀድሞ የዋይት ሀውስ ዋና ስትራቴጂስት ስቲቭ ባነን ዛሬ ምክር ቤት ቀርበው ሲያበቁ ሩሲያ በ2016 የሀገሪቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጇ እንዳለ በት ወይም እንደሌለበት ምስክርነት እንደሚሰጡ ተገልጿል። ከመባረራቸው በፊት የትራምፕ ዋና ረዳትና ለሰባት ወራትም ከፍተኛ አማካሪ የነበሩት ባነን በዚህ የሚስተር ትራምፕ የምርጫ ዘመቻ ከሩሲያ ጋር ያለውን ግንኙነት በዝግ በሚመረምረው በምክር ቤቱ የደህንነት ኮሚቴ ፊት ቀርበው ነው ምስክርነታቸውን የሚሰጡት። ባነን ዛሬም ለፕሬዚደንት ዶናልድ ትራምፕ ድጋፍ እንዳላቸው ይናገራሉ። ዳሩ ግን የሁለቱ ወዳጅነት የሻከረው ባነን በተደጋጋሚ ስለ ትራምፕ አሉታዊ መሰል ሂስ መሰንዘር ከጀመሩና ይልቁንም በርካታ መገናኛ አውታሮች ያን አስተያየታቸውን መጠቀም ከያዙበት ጊዜ አንስቶ ነው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በመጀመሪያው የቺል የጉብኝታቸው ህጻናት ላይ በካህናት ለደረሰው ወሲባዊ ወከባ ምሕረት ጠየቁ። ይህ የካቶሊካዊት ቤተ ክርስቲያንን ክብር ያጎደፈ የተባለው ቅሌት የማይጠገን ጉዳት እንደሆነና በአቡኑ ጉብኝት ላይም መጥፎ ገጽታ እንዳሳደረ ተነግሯል። ይቅርታ መጠየቅና ጉዳተኞችንም ለመደገፍ አስፈላጊ የሆነውን ጥረት ሁሉ ማድረግ ትክክለኛ እርምጃ እንደሆነ የተናገሩት አባ ፍራንሲስ ይህ አይነቱ አድራጎት ዳግም እንደማይፈጸምም ገልጠዋል። አቡኑ ሳንቲያጎ ውስጥ የቺሌው ፕሬዚዳንትና ሌሎችም ከፍተኛ ባለሥልጣናት በተገኙበት ባሰሙት ንግግር ውስጥ ከዚህ ቀደም በዚሁ የወሲብ ቅሌት ስማቸው የተነሳውንና በዕድሜ ልክ ንስሐና ጸሎት ውስጥ እንዲሆኑ ወይም እንዲታቀቡ የተበየነባቸው ቄስ ፈርናንዶ ካራዲማን በስም አልጠቀሷቸውም። የቄስ ካራዲማ ሰለባዎች ተደጋጋሚ ሮሮና ክስ ለቤተ ክርስቲያን ባለሥልጣናት ሲያቀርቡ ኖረው እንደ አውሮፓ አቆጣጠር በ2010 ጉዳዩን ይፋ ማድረጋቸው አይዘነጋም። የአፍጋኒስታኑ ታሊባን ቡድን የፖለቲካ ባለስልጣኖችን ወደ ፓኪስታን መላኩ ተነገረ። ዓላማው ለድርድር መሆኑ የተነገረለት ይህ ቡድን መሰረቱ ከካታሩ ቢሮ እንደተነሳ ነው የተገለጸው። በካታሩ ዶሃ ቢሮ የበላይ ኃላፊ በሆኑት ሻሃቡዲን ዲላዋር የሚመራው ይህ ባለ ሶስት አባላት የታሊባን ልኡካን ቡድን በአሁኑ ሰዓት ኢስላማባድ ውስጥ እንደሚገኝ የአካባቢው መገናኛ አውታሮች ዛሬ ማክሰኞ ይፋ አድርገዋል። ዋና ከተማዋ ውስጥ የሚገኙ ዲፕሎማሲያዊ ምንጮችም የታሊባን ልዑካን ቡድን አባላት ኢስላማባድ መግባታቸውን ለቪኦኤ ያረጋግጠው፣ የተልእኳቸውን ምክንያት ግን አላብራሩም። ዛሬ ማክሰኞ በዩናይትድ ስቴትስ የውጭ ጉዳይ ተጠባባቂ ሚኒስትር አሊስ ዌልስ የሚመራ አንድ ቡድን ከፓኪስታን ባለስልጣናት ጋር ያካሄደውን ኦፊሴላዊ ውይይት ማጠናቀቁ ታውቋል። ተጠባባቂ ሚኒስትሯ ወልስ ፕሬዚደንት ዶናልድ ትራምፕ ለአፍጋኒስታን ሰላምና ደህንነት ያላቸውን እቅድ ከፓኪስታን ባለስልጣናት ጋር አንስተው ተወያይተዋል ሲል አንድ የዩናይትድ ስቴትስ ኤምበሲ መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ እንጋብዛለን። አስተናጋጆቻችሁ ቆንጅ ይታይና አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ዘገባዎች ከማለፋችን አስቀድሞ አድማጮች ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ። ሆቴሎች ባለፈው አመት በነበረው ግርግር እንዲያውም በመኝታ ይዞታቸው በአማካይ ከሀያ በመቶ በላይ ቅናሽ ማሳየቱን ገልጸው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል እና እንዲህ ያሉ ነገሮች የቱሪዝም ዘርፉ እየተፈታተኑ ሲሆንም፣ መንግስት ግን በአንጻሩ የተሻለ አፈጻጸም ያየሁበት ወቅት ነው እያለ እየገለጸች ይመስል በንግድና ምጣኔ ሀብት ዝግጅት በኢትዮጵያ የተከሰቱ የጸጥታ ችግሮችና የቱሪዝም ዘርፉን እድገት አስመልክቶ የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደ ከሰጠው ማብራሪያ የቀነጨብ ነው ነው ከሌላ ዝግጅታችን ደግሞ እንውሰድ። ስልኩ ክፍት በሚሆንበት ጊዜ ለየታወሩ መልእክት ይልካል። ስልኩ የትነህ አለሁ መልእክት ይልካል ይቀበላል ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኮንሲ እነሱ ናቸው ለና መጥፎ የሚባሉ ፕሮፌሰር ዮናስ እንዳለገዳ ናቸው የእጅ ስልክን እና የአንጎል ካንሰርን በተመለከተ ጥያቄዎች ከሰጡት ሙያዊ ማብራሪያ የተወሰደ ነው። ሐኪሙን ይጠይቁ ፕሮግራም ላይ ይቀርባሉ። አሁን የዕለቱ አብይ እስ ኢህአዴግ እስረኞችን ለመፍታትና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ነቅፈዋል። የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱን ከገባችበት አጣብቂ ለማውጣት የሚያግዝ ነውም ብለዋል። መንግስት በበኩሉ በኢትዮጵያ አንድም የፖለቲካም ሆነ የህሊና እስረኛ የለም ሲል በድጋሚ ገልጿል። መለስካቸው አመሀ ያጠናቀረው ሪፖርት አለ። መለስካቸው ያጠናቀረው ዘገባ ተሰናርቶ እስከሚቀርብ ድረስ ወደ ሌላው ዘገባችን እናልፋለን። የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ ተናግሯል። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ ስትጠይቅ የጸረ ሽብር ህጉ አተገባበር ደግሞ እንደሚያሳስባት ስትገልጽ ቆይታለች። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ መነሻ አድርጎ እስክንድር ፍሬው ተከታዩን ዘገባ ልኳል። የዩናይትድ ስቴትስ ኤምባሲ መግለጫ በተለይ ትናንት በፌዴራል ጠቅላይ ዋና አቃቤ ህግ ጌታቸው አምባዬ የተካሄደውን ጋዜጣዊ ጉባኤ ተከትሎ የመጣ ነው። እስካሁን ባላቸው መረጃ ብቻ ከ500 በላይ ታሳሪዎች እንደሚፈቱ ነው ጠቅላይ ዋና አቃቤ ህጉ የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የመንግስት እርምጃ የሚያበረታታ መሆኑን አስታውቋል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት የመንግስት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ብለዋል። የእስረኞቹ መፈታት ለሁሉም ኢትዮጵያውያን የፖለቲካ ምህዳሩን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግሥት አስታውቋል። ይህ እኛ በጣም የምናበረታታው ነው። የሌሎች ታሳሪዎች ጉዳይም እየታየ መሆኑንና ወደፊት የተጨማሪ ሰዎችን መፈታት በተመለከተም ይፋ የሚደረግ መረጃ እንደሚኖር ከመንግስት መግለጫ ተረድተናል። እናም ይህ የሚያበረታታ የመጀመሪያ እርምጃ መሆኑን ነው እየተናገርን ያለ ነው። ጉዳያቸው እየታየ ያለ ወይም የሚታይ ሌሎች ታሳሪዎች ሁኔታም በተመሳሳይ መንፈስ እንደሚስተናገድ ኤምባሲው ተስፋውን ገልጿል። በምን አይነት ተመሳሳይ መንፈስ ማለታቸው እንደሆነ የጠየኳቸው ቃል አቀባዩ ተከታዩን መልሰዋል። የሁሉም ታሳሪዎች ጉዳይ የኢትዮጵያን የዲሞክራሲ ሂደት ማፋጠንን አላማ ባደረገ አግባብ መታየት እንዳለበት በእርግጠኝነት እናምንበታለን። ይህንና የፖለቲካ ምህዳሩን የማስፋቱ ጉዳይ መንግስት በቅርቡ የተናገረው ነው። እናም ሁሉም እርምጃዎች ከነኚህ ሁኔታዎች ጋር በተያያዘ ሊያስገኙ ከሚችሉት ጠቀሜታ አንጻር እንደሚታዩ ተስፋ እናደርጋለን። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ በተለያዩ አጋጣሚዎች ስትጠይቅ ቆይታለች። በተለይ የጸረ ሽብር ህጉ አተገባበር እንደሚያሳስባት የገለጸችባቸው አጋጣሚዎች አሉ። ባለፈው ህዳር መጨረሻ ስለዚሁ የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር፣ በዚህ ህግ ምክንያት የታሰሩ የፖለቲካ ሰዎችና ጋዜጠኞች ጉዳይ በደንብ መታየት እንዳለበት ነበር ያብራሩት። Four reasons that have more to do with their peaceful expression of their political rights. የኢትዮጵያ መንግስት ባለስልጣናት በሰጡት መግለጫ የ528 ሰዎች ክስ ተቋርጦ በነገው ዕለት እንደሚፈቱ ጠቁመዋል። በቀጣይ ሂደት ደግሞ በይቅርታ የሚፈቱ እንደሚኖሩ ጠቅሰዋል። ነገ እንደሚፈቱ ከሚጠበቁት መካከልም ሆነ በሂደት የይቅርታው እርምጃ ተጠቃሚ ከሚሆኑት ውስጥ ምን ያህሉ የፖለቲካ ፓርቲ መሪዎችና አባላት እንደሆኑ ግን አልተገለጸም። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ለምሽቱ አብይ ርዕስ የያዝነው ዘገባ ላይ ነው አሁን የምናልፈው። ኢህአደግ እስረኞችን ለመፍታትና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ነቅፈዋል። የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱን ከገባችበት አጣብቂ ለማውጣት የሚያግዝ ነው ብለዋል። መንግስት በበኩሉ በኢትዮጵያ አንድም የፖለቲካም ሆነ የህሊና እስረኛ የለም ሲል በድጋሚ ገልጿል። መለስካቸው አምሃ ያጠናቀረው ዘገባ አለ። ሁለቱ ፓርቲዎች ዛሬ ረፋዱ ላይ በመያድ ጽህፈት ቤት በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ በሀገራችን የሚታየውን ቀውስ ለማርገብ መፍትሄው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው የሚል ርዕስ ያለው ነው። መግለጫው እንደሚያወሳው ኢህአዴግ በአገሪቱ ውስጥ የፖለቲካ እስረኞች እንዳሉ አምኗል ሲል የገዢው ግንባር የሥራ አስፈጻሚ ኮሚቴ የታሳስ 25 ቀን 2010 ያወጣውን መግለጫ ይጠቅሳል። ይህ የሆነው ሀገሪቱ በቀውስ ውስጥ በመዘፈቋና ቀውሱም የመጣው በኢህአዴግ አምባገነናዊ አስተዳደር ምክንያት እንደሆነ ያስረዳል። ይሁንና እስረኞችን ለመፍታትና ማዕከላዊ የተሰኘውን የስቃይ ምርመራ ማካሄጃ እስር ቤት ኢህአዴግ እዘጋለሁ ማለቱን የመኢአድና የሰማያዊ ፓርቲ መግለጫ ያመሰግናል። ዝቅ ብሎ ግን ገዢ ግንባር የገባውን ይህን ቃል በተግባር ባለመትርጎሙ ነቀፋውን ይሰነዝራል። መግለጫውን በንባብ ያሰሙት የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ነበሩ። ኢህአዴግ እስረኞች ይፈታሉ፣ ማዕከላዊ ይዘጋል ብሎ በተናገረ በቀናት ልዩነት ይህንን አቋሙን በተደጋጋሚ እንደቀያየረና ውስን እስረኞችን እንደፈታ በሬዲዮና በቴሌቪዥን መግለጫ ቢሰጥም እስረኞችን ለመፍታት መስፈርት ማስቀመጡ ሲታይ የአገዛዙ ሰለባ የሆኑ ታሳሪዎችን በሙሉ ላለመፍታት እያቅማማ ስለመሆኑ አመላካች ነው። በተለይ የጸረ ሽብር ህጉን ተገና አድርጎ ሰላማዊ ዜጎችን አርበኞች ግንቦት ሰባት ኦነግ፣ ኦብነግ፣ ወዘተ የሚል ታፔላ እየለጠፈ በግፍ ያሰራቸውን የሀገሪቱን የቁርጥ ቀን ልጆች ሳይፈታ ስለ ብሔራዊ መግባባት ማውሳቱ ሚዛን የሚደፋ አይደለም። መኢአድና ሰማያዊ ፓርቲ ይህን ብቻ አይደለም የሚጠይቁት። ሀገሪቱ ገብታበታለች ካሉት ቀውስ እንድትወጣ የፖለቲካ እስረኞች ሁሉ አለምንም ቅድመ ሁኔታ መፈታት እንዳለባቸውም ይጠይቃሉ። አቶ አዳነ ጥላሁን በሀገራችን ውስጥ በሺዎች የሚቆጠሩ የፖለቲካ እስረኞች እንደሚገኙ ይታወቃል። የታሰሩትም አመለካከታቸው ከገዢው ቡድን ጋር ባለመጣጣሙና አገዛዙ በጠላትነት ስለፈረጃቸው ብቻ ነው። ስለሆነም የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱም አሁን ካለችበት ሁለንተናዊ አጣብቅኝ በማውጣትና ተቀራርቦ በመወያየት ረገድ የሚያግዝ መሆኑ በቅድሚያ ሊታወቅ ይገባል። በተረፈ ህዝቡ በተደጋጋሚ እንደሚጠይቀው ሀገሪቱ በአንድ ርዕዮተ ዓለም፣ በአንድ መሪ ፓርቲ የምትመራበት ጉዞ ለአንድና ለመጨረሻ ጊዜ ማብቃት አለበት። አሁን እንደምናየው የኢትዮጵያ ሕዝብ የአምባገነኖችን ቀንበር የሚሸከምበት ጫንቃ የለውም። የአንድ አውራ ፓርቲነትና የበላይነትን ለማመቻቸት የተደነገጉት አፋኝ ሕግጋትና እነርሱን ለማስፈጸም የተመሰረቱ ተቋማትን መፍረስ ይኖርባቸዋል። ገዢው ግንባር ኢህአዴግም ሀገሪቱ በአሁኑ ጊዜ ቀውስ እንደገጠማት፣ ከባድ አጣብቂኝ ውስጥ እንደምትገኝ በሚያወጣቸው መግለጫዎችም ሆነ በታላላቅ ባለሥልጣኖቹ አንደበት ጭምር ሲነገር ይደመጣል። ይሁንና በቀውሱ ምንጮች ምንነት ሁለቱ ወገኖች ጨርሶ አይስማሙም። የፖለቲካ እስረኞች በሚለው አገላለጽና ትርጉምም ልዩነቱ ግልጽ ነው። በትናንትናው ዕለት በጽህፈት ቤታቸው ጋዜጣዊ መግለጫ የሰጡት ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ የፖለቲካ እስረኞችን በተመለከተ መንግሥት ያለውን አቋም ሲገልጹ ያለውን ልዩነት አሳይተዋል። የኢህአዴግን መግለጫ በማስታወስ ጭምር አንድ ነገር መወሰድ ያለበት ግልጽ መሆን ያለበት በተሰጠውም መግለጫ ግለሰቦች ባላቸው ፖለቲካ የተሳትፎ የፖለቲካ ፓርቲ አመራር ወይም አባል ሊሆኑ ይችላሉ፣ ባላቸው ፖለቲካ የተሳትፎ። ነገር ግን እስካሁን ድረስ ባለው የህግ ማስከበር ሂደት ውስጥ የፖለቲካ እስረኛ የሚባል እንደሌለ ግልጽ መሆን መቻል አለበት። የግለሰቦች ፖለቲካ የተሳትፎ ወይም የሙያ ስምሪት የፖለቲካ አመራር ሊያደርግ ይችላል። የሙያ ስምሪት ከሄድን ጋዜጠኛ ሊያደርግ ይችላል። የሙያ ስምሪት ከሄድን አምደኛ ሊያደርግ ይችላል። ነገር ግን ግለሰቦቹ የታሰሩትና የተፈረደባቸው የፖለቲካ ፓርቲ አመራር በመሆናቸው ጋዜጠኛ በመሆናቸው አምደኞች በመሆናቸው አይደለም። ለዚህም ነው የፖለቲካ እስረኛ ወይንም ጋዜጠኛና አምደኛ ሀሳቡን በማራመዱ የታሰረ ኃይል የለም። ምንለ በፈጸሙት ወንጀል ነው። መያድና ሰማያዊ ፓርቲ በመግለጫቸው እንዳብራሩት ከሆነ አሁን ያለው ስርዓት አምባገነናዊ ነው። ይህ ስርዓት የሚለወጠውም በገዢው ፓርቲ ብቻ አይደለም ይላሉ አቶ አዳነ ጥላሁን። የእኛ ራእይ በሀገራችን ውስጥ የግፍና የአድሎ ስርዓት አክትሞ የህግ የበላይነት ሰፍኖ ሰብአዊና ዲሞክራሲያዊ መብቶች ተከብረው የሁሉም ዜጎች የግልና የጋራ መብት ተረጋግጦ በሁሉም ባለድርሻዎች ሙሉ ተሳትፎ የዳበረ ህገ መንግስታዊ ስርዓት እውን ማድረግ ነው። ይህን ለማድረግም አሁን ከሰፈነው አምባገነና አገዛዝ በመላቀቅ ዲሞክራሲያዊ ስርዓት ለመገንባት ይቻል ዘንድ ሰላማዊ ሽግግር ያስፈልጋል። ይህ ሽግግርም የችግር ዋና ምንጭ በሆነው በኢህአደግ ብቻ ሊመራ አይችልም። ሁሉም ባለድርሻዎች የዚህ ሂደት ውጤት ባለቤት ሊሆኑ ይገባል። በተሰጠው ጋዜጣዊ መግለጫ ላይ ከተገኙት የሁለቱ ፓርቲዎች አመራር አባላት አንዱ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ እንደገለጹትና በጽሑፍ መግለጫው ላይም እንደተመለከተው ይህ መግለጫ የተዘጋጀው በመላው ኢትዮጵያ አንድነት ድርጅት በሰማያዊ ፓርቲና በኢትዮጵያ ሕዝብ የጋራ ትግል ሸንጎ ነው። መግለጫው ሸንጎ በተመሠረተበት በዩናይትድ ስቴትስም በዚህ ዕለት እንደሚሰጥ ታውቋል። መለስካቸው ጋቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ያለፈው ዓመት 2016 ዓ ም ለ 12 ኛ ዓመት በዓለም ደረጃ ነፃነት ያሽቆለቆለበት ጊዜ እንደነበር ፍሪደም ሃውስ ባወጣው ዓመታዊ ዘገባ ገልጧል። ጠበብት ቻይና፣ ሩሲያና ሰሜን ኮሪያ የዓለም መረጋጋትን አደጋ ላይ ይጥላሉ ይላሉ። ላቲን አሜሪካንና አፍሪካን በመሳሰሉት አካባቢዎች ግን የመሻሻል ምልክት እንዳለ ዘገባው መጥቀሱን የአሜሪካ ድምጽ ራዲዮ ዘጋቢ ኤሊዛቤት ቼርኖች ባጠናቀረችው ዘገባ አውስታለች። አዳነች ፍሳየት አቀርበዋለች። ፍሪደም ሃውስ ያወጣው ዓመታዊ ዘገባ ዲሞክራሲ ከመድላ ጎደል በሁሉም የዓለም ማዕዘናት እያሽቆለቆለና ጥቃት እየደረሰበት ነው ይላል። ፍሪደም ሃውስ በዓለም ደረጃ ስለ ዲሞክራሲና ስለ ሰብአዊ መብቶች ሁኔታ የሚከታተል ተቋም መሆኑ ይታወቃል። በተቋሙ የሚሰሩት ምሁር አርች ፑዲንግተን ያብራራሉ። ነጻነት በዓለም ደረጃ በተከታታይ ለዐሥራ ሁለተኛ ዓመት አሽቆልቁሏል። ይህን ስንልም በ2017 ዓመተ ምሕረትም ብዙ ሃገሮች ነጻነትን አስመልክቶ ከመሻሻል ይልቅ ማሽቆልቆል ታይቶባቸዋል። እነዚህ አገሮች ዩናይትድ ስቴትስንም ያቅፋሉ። ሩሲያ ባለፈው ዓመት በተካሄደው ምርጫ ጣልቃ ገብታለች በሚለው ክስ ላይ የሚካሄደው ምርመራ የአሜሪካን የዲሞክራሲ ተምሳሌትነትን አዳክሟል። በአውሮፓ ዙሪያ በሚካሄዱት ምርጫዎች ሩሲያ የምታካሄደው የተሳሳተ ኢንፎርሜሽን ዘመቻም በዓለም ደረጃ ያለውን የዲሞክራሲ ይዘትን አዳክሟል ይላል። የፍሪደም ሃውስ ዓመታዊ ዘገባ ቻይናን በመሳሰሉት ሀገሮች ጭቆናና ሳንሱር መባባሳቸውን ቻይናን ብንወስድ በሺ ዣምፒንግ አመራር ስር ተባብሷል ይላል ዘገባው። የፍሪደም ሃውስ ዘገባ ነጻ አይደሉም ካላቸው ሀገሮች መካከል በፖለቲካዊ መብት አያያዝና የሕዝብን መብት ባለማክበር በጣም ዝቅተኛ ነጥብ ያገኙ 12 ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ሰሜን ኮሪያ፣ ቱርክሜንስታን፣ ኢኳቶሪያል ጊኒ፣ ሳውዲ አረቢያ፣ ኡዝቤክስታን፣ ሶማሊያ፣ ሱዳን፣ ማዕከላዊ አፍሪቃ እና ሊቢያ ናቸው። የሮሂንጋ ሙስሊሞች ራሄን ከተባለው የሚያንማር ግዛት ወደ ባንግላዴሽ ሞግረፍ የሰብአዊ ቀውስ መባባስን ያመለክታል። ዩናይትድ ስቴትስ የምትገኝባቸው ሀገሮች በዘር ማጽዳት ዘመቻ ደረጃ ያዩታል። በሌላ በኩል ደግሞ የዚምባብዌ ፕሬዝደንት ሮበርት ሙጋቤ ከስልጣን መሰናበት ለሀገሪቱ ፖለቲካዊ መጻኢ ዕድል ቁጥብነት ያልተለየው ብሩህ ተስፋ እንደሚታያቸው ጠበብቱ ተናግረዋል። አሁንም ፑዲንግተን ዚምባብዌ ዚምባብዌ በዘገባችን የዲሞክራሲ ሁኔታ ባልተሻሻለባቸው ሀገሮች ውስጥ የተፈረጀችው ፕሬዚደንት ሙጋቤ ከሥልጣን የወረዱት ዲሞክራሲያዊ ባልሆነ መንገድ ተገፍተው ስለሆነና የተተኩትም ዲሞክራሲያዊ ባልሆነ መንገድ በመሆኑ ነው። ስለሆነም ለውጥ ለማድረግና ሁኔታዎችን ለቀቅ ለማድረግ በመጪው ዓመት ደግሞ ዲሞክራሲያዊ ለውጥ ለማምጣት የተገባው ቃል ይፈጸማል የሚል ተስፋለን። በደቡብና በማዕከላዊ ላቲን አሜሪካ በሜክሲኮም ጭምር መሻሻሎች ታይቷል። ሜክሲኮ በያዝነው ዓመት አዲስ ፕሬዚደንት ትመርጣለች። በኢራቅና አፍጋኒስታን ጦርነት እየተካሄደ ቢሆንም በያዝነው ዓመት በሁለቱም አገሮች የሚካሄዱት ምርጫዎች ወደ ሲቪላዊ መንግስት የሚያመሩ ምልክቶች ያሳዩ እንደሆነ እየተከታተሉ መሆናቸውን የፍሪደም ሃውስ ጠበብት ተናግረዋል። በደቡብ ኮሪያና በታይዋንም የፖለቲካዊ ለውጥ እንዳለ ጠበብቱ አመላክተዋል። የዜናና የመጽሄት ክፍለ ጊዜ ዘገባዎቻችንን አጠናቀናል። ወደ ቀጣዩ ወደ ሁለተኛው ክፍል ከመዞራችን በፊት አዲሱ ይህ ዜማ የማን እንደሆነ የገመትክ ወይም የጠረጠርክ ይመስለኛል። ምን ይሻለህ ይሆን? ምልክት እየሰጠሁ ነው ዝነኛው ነፍሱ ሪማር እና ምንድን ነው የሚለው? ምን ይሻልሃል? ምን ይሻለኛል? ረ ምን ይሻለኛል But it for... ቆየት ያለው የጥላሁን ገሰሰ ዜማ ነበር ያደመጣችሁት። ፕሮግራማችን ይቀጥላል። አድማጮች በ19 በ22፣ እና በ25 ሜትር ባንድ ላይ ነው የምንገኘው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አሁን ወደ ሁለተኛው አጋማሽ እንሻገራለን። የኤርትራ ፕሬዝደንት ጋዜጣዊ መግለጫ ላይ ያተኮረው ዘገባ ነው። የግብፅና የተባበሩት አረብ ኤሚሬቶች ወታደሮች ኤርትራ ገብተዋል ተብሎ የተሰራጨውን ዘገባ ፕሬዚዳንት ኢሳያስ አፈወርቂ ሐሰት ሲሉ አስተባበሉ። ፕሬዝዳንቱ ከትናንት በስቲያ እሁድ ለጋዜጠኞች በሰጡት መግለጫ በአፍሪካ ቀንድ አካባቢ የቱርክ ወታደራዊ መስፋፋት ምቾት እንደማይሰጣቸው ያመለከቱ ሲሆን በሱዳንና በኤርትራ መካከል ያሉ ግንኙነቶችንም አውስተዋል። ኢትዮጵያ ውስጥ ለሚታየው አለመረጋጋት ምክንያቱ የሕገ መንግስቱ አንቀጽ 39 ነው ያሉት የኤርትራ ፕሬዝዳንት ሀገሪቱ ውስጥ ለሚስተዋለው የጎሳና የብሔር ሲሉ ለጠሯቸው ግጭቶችና አለመረጋጋት ተጠያቂው ህወሀት ነው ማለታቸው በትናንት ምሽት ስርጭታችን ተዘግቧል። ፕሬዝዳንቱ በሌሎች አካባባዊ ጉዳዮች ላይም ያነሷቸውን ነጥቦች አስመልክቶ አስመራ የሚገኘው ሪፖርተራችን ብርሃነ በረሃ ከሶሎሞን አባታ ጋር አጠር አድርገው የተነጋገሩበትን እንዳልነው ትናንት ጀምረናል፣ ዛሬ ይጠቃለላል። እሁድ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ንግግር አድርገው ነበረ። ምንድን ነበር ዋና ዋና ጭብጥ ፍሬ ሀሳብ የንግግራቸው በአራት ጉዳዮች ላይ አተኩረው ነው ቃለ መጠይቁን ያካሄዱት። ዋናው ጉዳይ የግብፅና የኢሚራት አረብ ሳዋ በተባለ አካባቢ የወታደር ጦር ሰፈር እንደከፈቱ የሚገልጽና ሱዳን ደግሞ የኤርትራ የሚያዋስነው ድንበሩን እንደዘጋ አስመልክቶ የተሰጠ መረጃ ሲሆን፣ ሌላው ደግሞ ቱርክ በሱዳን ውስጥ በሶማሌ እና በሱዳን ውስጥ በተለይ በሱዳን ሀዋኪም በተባለ ቦታ ላይ ወታደራዊ ጦር ሰፈር ለመክፈት ማሰቧን በሚመለከት ጉዳይ ላይ ሲሆን ሌላው ደግሞ የኢትዮጵያ ያለው የፖለቲካ ሁኔታ አስመልክቶና የመጪው እድል የዚህ አካባቢ የአፍሪቃ ቀንድና የቀይ ባህር አካባቢን አስመልክቶ ምን ይመስላል የሚለውን ጉዳይ ላይ እና ስለ አፈታቱ እና ስለ ጉዳዩ አስመልክተው ነው የሰጡት። ከሱዳን እንነሳና ምንድን ነው ያሉት? በሱዳንና በኤርትራ መካከል ያለውን ግንኙነት አስመልክቶ ሱዳን አብቀታዊ ግጭት ምስ ኤርትራ ምእታ ቀጣው ግጭት ከጠቱ እነዚህ ሓሶት እዚ አሚኑ ወይ ከአምኖ ምኖ ደልዩ እንግዲህ የግብፅና የኢምራት አረብ ሳዋ በተባለ አካባቢ ሰራዊት እንደገባ አልጀዚራ የተባለ የቴሌቪዥን ጣቢያ የተላለፈ ወሬን ቀጥሎ በሌሎችም የተለያዩ መገናኛ ዘርፎች የተለቀቀ ዜና ነበረ እና ይሄ ዋና ዓላማ የዚህ ዜና በዚህ ከዚህ በፊት የሚሰጠው የነበረው ስለ ኤርትራ የተዛባ ዜና የእሱ ቀጣይ እንደሆነና ሱዳን ከኤርትራ ጋር ወደ ግጭት ለማስገባትና ነገሮችን ከመስመር ውጪ በማውጣት በአካባቢው ብጥብጥ ለመፍጠር እንደሆነ ነው የገለጹት ፕሬዚደንቱ። የዜናው ምንጭ ማን ነው? አልጀዚራ ብቻ ነው ወይስ ሌላ ከአካባቢው የተገለጸ ከኤርትራ ውስጥ የሚሆን ከሱዳን ውስጥ የተገለጸ የመረጃ ምንጭ አለ? እንግዲህ እንደ ፕሬዚደንቱ ገለጻ የአልጀዚራ የቴሌቪዥን ጣቢያ ከአዲስ አበባ ከኢትዮጵያ የሚተላለፍ እሱ እንደገለጸው ነው መረጃው። ከዛ ነው የተገኘው እንጂ ከሁለቱ መንግስታት እስካሁን የተገኘ ነገር እንደሌለ ነው። ግን መረጃው እንደዛ ብሎ በአልጀዚራ ከተላለፈ በኋላ ሌሎች የዜና መደበሮችም አልጀዚራን ጠቅሰው ጉዳዩን በተለያየ ጊዜ ሲያሰራጩት እንደነበረ ነው። ግብፅና የተባበሩት አረብ ኤሚሬቶች ግን ወታደር አስገብተዋል ወይስ አላስገቡም? ስለዚህ ጉዳይ ተናግረዋል ፕሬዚደንቱ። ከሱዳንና ከኤርትራ ግንኙነት ሌላ አሁ እንግዲህ ምንድን ነው ያሉት የአልጀዜራ የተሰራጨው ዜና የግብፅ ወታደሮች ና የኤሜራት አረብ ወታደሮች በታንክና ጦር መሳሪያ የታጀበ ሳዋ በተባለ የኤርትራ መሬት ላይ እንደገቡ ነው እንግዲህ ዜናው የተላለፈው፣ እና ይሄ ደግሞ ትክክል እንዳልሆነ ና ባጭሩ ኤርትራ ውስጥ የሆነ የውጭ ጉዳይ ጣልቃ ገብነት የሌላ ወታደር የግብፅ የሚሆን የኤሚራት አረብ ሰራዊት እንዳሌለ ይሄ ደግሞ ሆን ተብሎ ኤርትራን ለማስወንጀል ና ከዚህ በፊት የሚደረገው የነበረውን ስለ ኤርትራ መጥፎ ወሬ እሱን ለማናፈስ የተሰራጨ ዜና እንደሆነ ነው ፕሬዚደንቱ የጠቀሱት። ስለዚህ የሁለቱም ሀገሮች ጦር ሰራዊት መግባታቸውን አስተባብለዋል። ፕሬዚደንቱ ማለት ነው ልክ እንዳልሆነ ነው የተናገሩት። ወደ ኤርትራ መግባታቸውን አስተባብለዋል። ወደ ኤርትራ አልገባም ማንም የውጭ ጦር ነው የሚሉት አልገቡም። እስቲ ወደ ሁለተኛው ጉዳይ ደግሞ እንሂድና የቱርክ መንግስት በቅርቡ ሶማሊያ ላይ አንድ ግዙፍ ወታደራዊ መደብ መክፈቱ ይታወቃል። አሁን ደግሞ እዚያው ከኤርትራ ጋር በቀጥታ በምትዋሰነው ሱዳን ውስጥ ሌላ መደብ መክፈቱ ነው የተሰማው። አሁን እንደገለጽክልኝ በዚህ ጉዳይ ላይ ስ ምንድን ነው የፕሬዚደንቱ አቋም እንታይ ዩ ክሳብ ክንዲዚ አብ ሶማል አብ ሱዳን አብ ተፈላለየ ከባቢታት ወታደራዊ ህላወ ከተጋፈ ይሕተል እዩ እዚ ናይ ሱዳን እንግዲህ ቱርክ በሶማሊያ ና ባላት ውስጥ በተጨማሪ በስዋኪል ወታደሮች የማስፈር ዓላማ እንዳላት ለተነገረው ዜና ሲገልጡ ከዚህ ቀደም የተለያዩ ሀገሮች እና የተለያዩ ወታደራዊ ኃይሎች የአፍሪካ የሰላም አስከባሪ ኃይልም ሳይቀር በሶማሊያ ገብተው አልሸባብን ለማጥፋትም ይሁን ሶማሊያን ነፃ ለማድረግና ሰላም ለማድረግ እንዳልቻሉና አሁን ደግሞ ቱርክ የወሰደችው እርምጃ ሶማሌ ላይ ስህተት እንደሆነ በማስረዳት ቱርክ በሱዳን ወታደራዊ መደበር ለመክፈት ማሰቧን በተመለከተ መልዕክቱ በተጨባጭ እስኪታወቅ ድረስ አስቀድሞ ይህ ነው ብሎ ለመናገር እንደማይቻል ጠቅሰው ከዜና እና ከፕሮፓጋንዳ ውጪ ግን ሌላ ጥቅም እንደሌለው የራሳቸውን አስተያየት ከሰጡ በኋላ ከዚህ ባለፈ ግን ጉዳዩ ወደ ሌላ ነገር የሚሄድ ከሆነ አስጊነቱን ግምት ውስጥ በማስገባት ኤርትራ ይህን ጉዳይ ችላ ብላ እንደማታየው ነው ፕሬዚደንቱ የገለጹት። ወደ ሌላ ነገር ሲሉ ምን ማለታቸው ነው? ያብራሩት ነገር አለ። ሌላ አላማ ያለው ሌላ ዓላማ ያለው ሆኖ እስካሁን በተጨባጭ ይሄ ነው ብሎ መናገር ስለማይቻል አስቀድሞ በእንዲህ ብሎ መናገር ባይቻልም፣ ጉዳዩ ግን በቀጣይነት ከኤርትራ ጋር ግንኙነት ያለው እና ሌላ ዓላማ ኤርትራ ላይ የሚያስከትል መሆኑን ከታየ ግን ኤርትራ ይህን ጉዳይ ችላ ብላ እንደማታየው ለምን እንደመጡን ለመጠየቅ እንደምትገደድ ነው ፕሬዚደንቱ የገለጹት። መቼም የሱዳኑ ነገር አዲስ ዜና ቢሆንም ሶማሊያ ውስጥ ግን ቱርክ ግዙፍ የሆነ ወታደራዊ መደብ መክፈቷ የሚታወቅ ነው። ከቱርክ ከራሱ ውጪ ቱርክ በዓለም ዙሪያ ካሏት ወታደራዊ መደቦች እጅግ ግዙፍ ሆኖ የሚባለው ነው ሶማሊያ ውስጥ ባለፈው ዓመት የተከፈተው። ይሄንን በተመለከተስ የተናገሩት ነገር አለ? አቋማቸው ምንድን ነው? ፕሬዚደንት ኢሳያስ ይህን የተመለከቱ እንግዲህ የተለያዩ መላምቶችና የተለያዩ ትንተናዎች እንደሚሰጡት የኦቶማን ቱርክን ግዛት ለማስፋፋት ነው የሚል የአንዳንድ ተንታኞች የሚናገሩ ዜና አለ። ይሄ ግን ከግምት ውስጥ የማይገባ ዜና ነው እና ዋናው ዓላማው ያው እንግዲህ ቱርክ ከሌሎች አያለን ሀገሮች ጋር በመስማማት ያላትን ቦታ የማስፋፋት ዓላማ ግምት ውስጥ ያስገባ አይነት አካሄዳ በሚመስል መልክ የሄደች እንደሆነ ነው ፕሬዚደንቱ የገለጡት። እና ተቃውሞ አላቸው የቱርክ ወታደራዊ መደብ ሶማሊያ ውስጥ በመከፈቱ አው በሶማሊያም ውስጥ መከፈቱም በጣም አልተቀበሉትም። በጣም መሆን የማይገባው ብለው ነው የጠቀሱት። ምክንያቱም ከዚህ በፊት የተለያዩ ሰራዊቶች የአቃብ የአፍሪቃ አቃብ የኢትዮጵያ፣ የሱዳን፣ የኬንያ እና የተለያዩ የኡጋንዳ ወታደሮች ሶማሊያ ውስጥ ገብተው ምንም የፈየዱ ስላሌለ ቱርክም አሁን ከሱ ተምራ መግባት አልነበረባትም። የቱርክ አሁን መግባትም ምን ቅም አይሰጠውም። ሶማሊያውያን የራሳቸውን ችግር በራሳቸው መፍታት እንጂ ከሌላ አገር በተወካይነት በመጡ ሰራዊቶችና ወኪሎች እንደማይፈታ ነው ፕሬዝደንቱ አጥብቀው የተናገሩት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሰጡትን ጋዜጣዊ መግለጫ በተመለከተ ሰሎሞን አባተ ከኤርትራው ዘጋቢያችን ብርሃነ በረሃ ጋር ያደረገውን ቃለ ምልልስ ነበር የሰማችሁት። ሁለቱንም እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐኪሞን ጠይቁ ሐኪሞን ይጠይቁ ለምሽቱ ለአብዛኛዎቻችን በዕለት ተዕለቱ ሕይወታችን በእጅጉ የሚያስፈልገንንና ፈጽሞ የማይለየንን አንድ መገልገያ ጋር ተዛምዶ የሚነሳ የጤና ነክ ጥያቄ ነው የያዘው ከአንድ ሁነኛ መደምደሚያ ላይ ያልተደረሰበት ነገር ግን በተለያዩ ጊዜዎች የተካሄዱ ጥናቶች ደጋግመው የተመለከቱትን ርዕስ አስመልክቶ በቅርቡ የወጣ አዲስ ጥናት ነው ዳግም መነጋገሪያ ያደረገው ጉዳዩን የመገልገያ መሳሪያው የእጅ ስልክ፣ የባለሙያ ማብራሪያ የጋበዘው የጤና ጉዳይ ደግሞ የአንጎል ካንሰር ነው። ሙያዊ ትንታኔውን የሚሰጡን እዚህ ዩናይትድ ስቴትስ ታዋቂው የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም የሆኑት የዘወትር ተባባሪያችን ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ወደ ውይይቱ የህይወታችን አንድ አካል ሊሆን የተቃረበ የእጅ ስልክ ጉዳይ ዛሬም አነጋጋሪ ሆኖ ብቅ ብሏል። ህይወትን የማሳመሩን የመጥቀሙን ያህል አደጋ ይኖረው ይሆን? ይልቁንም ደግሞ የአንጎል ካንሰር ያስነሳ ይሆን የሚለው ጥያቄ ድጋሚ መጥቷል። ዝርዝር ነገሮችን እናነሳለን። ዶክተር ዮናስ በጥቅሉን ጀምር። በእርግጥ ሊያሳስበን ይገባ ይሆን? ሊያሳስበን ይገባል፣ በተለያዩ ምክንያቶች ነገር ግን የአንጎል ካንሰር ያመጣል የሚለውን ለመደምደም የሚያስችል በቂ መረጃ የለም። ለምሳሌ ያክል ብዙ የካንሰር ጥናቶች ላንድማርክ ኦብዘርቬሽንስ እንደ ትልልቅ ትኩረት የሰጡት ሂሮሺማና ናጋሳኪ ቦምብ ከተደረገ በኋላ የአንጎል ካንሰር ወዲያውኑ ሁለት ዓመት ሶስት ዓመት በኋላ ሲያዩት ብዙ ለውጥ አልነበረውም። ግን ከሰላሳ አርባ ዓመት በኋላ በጣም በከፍተኛ መጠን ነው የጨመረው፣ የአንጎል ካንሰር። ይህ የሚያስረዳህ የአንጎል ካንሰር ከአንዳንድ የተለዩት በስተቀር በአብዛኛው ጊዜ ይፈጃል። ይሄ ራዲዮ ፍሪኮንሲው አንጎል ላይ ተጽዕኖ ካደረገ ካንሰርም ካመጣ ጊዜ ይፈጃል። ግን አንዳንድ በእርግጥ አልፎ አልፎ ሪፖርቶች አሉ። ቅርብ ጊዜ ትኩስ ዜና ላይ የመጣ አወዛጋቢ ይልቁንም በዩናይት ስቴትስ መንግስት የተጠና አንድ ጥናት የለም ጨርሶ መሰረት የለውም የሚል አለ። ምናልባትም እስከ ዛሬ ያለውን ምልከታ ሳያስቀይር አይቀርም የሚል ደግሞ በሌላ ወገን የሳይንስ ሰዎች የተከራከሩበት ያለው ከሁለት እስከ ሶስት በመቶ የአንጎል ካንሰር የመጋለጥ እድል ከፍ ያደርጋል የሚል ሀሳብ መምጣቱ ነው። በአይጦች ላይ የተደረገ ነው። የጥናቱን ጫፍ ለአድማጮች ለማስያዝ ለዘጠኝ ሰዓታት በቀን ከእጅ ስልክ ለሚመጣው የራዲዮ ፍሪኩዌንሲ እንዲጋለጡ ተደርገው ሰባት ቀናት ከሳምንቱ ከሁለት እስከ ሶስት አመት በተከታታይ ነ የአይጥ ዝርያዎች እንዲጋለጡ የተደረገበት ሁኔታ ጥናት የተሰራበት እና ይሄን የተባለ ጥናት የማየት እድል ገጥሞት ሲሆን ዶክተር ዮናስ ይሄ ብዙ በአይጦች ላይ ተጠናል ከሬዲዮ ፍሪኮንሲ በሚመለከት ይሄኛው የትኛው እንደሆነ አላውቀውም። ነገር ግን በአይጦች ላይ የተደረገ ጥናት በእርግጥ አንዳንድ ምልክቶች አሉ። የተለያየ በሽታ አይጦች ላይ የማስታወስ ችግር፣ ሀሳብን የፈጥኖ ማካሄድ አለመቻል ችግር፣ የተለያዩ ነገሮች በአይጦች ላይ የታዩ አሉ። አይጥ ላይ ብቻ ሳይሆን ንቦችም ላይ እንደዚሁ የተለያዩ ጥናቶች ተደርጎ ብዙ አይነት ችግር እንደሚያመጣ ታይቷል። ግን ያው ዋናው ነገር እንግዲህ ይሄ ከአይጥ ወደ ሰው ጋር ለመውሰድ ግኝቱን እሱ እንግዲህ ጊዜ ይፈጃል። እሱ በሚመለከት ሙሉ ለሙሉ ማለት አይቻልም። ነገር ግን ምንም በማወላዳ መልክ ማስረጃ የታየው በተለይ ይህ ሪፕሮዳክቲቭ ኦርጋን የስነ ተዋልዶ አካላት አካላት በተለይ ይሄ የወንድ የዘር ፍሬ እሱ ላይ ፍጥነቱንም ሆነ ቁጥሩን እንደሚቀንስ እሱ በቂ ማስረጃ ነው። ስለዚህ ለዚህ ነው አሁን አንዳንድ እኮ ማስጠንቀቂያዎች አሉ። ራቅ አድርገ በተለይ ኬስ ውስጥ ማድረግ አይገባም የሚላለ ደግሞ አንዳንድ ሪፖርቶች አሉ። ወጣቶች ምንም የካንሰር ጂን የሌላቸው የጡት ካንሰር ጂን የሌላቸው ነገር ግን በሰፊው ሪፖርት የሆነ አንድ የታወቀ ኬዝ አንዲት የሀያ አንድ ዓመት ወጣት የቻይና ትውልድ የሆነች አሜሪካዊ ቴልፎኗን የጡት መያዣዋ ስር የማድረግ አመል አለ እዛ ውስጥ አድርጋ እሱን ይዛ እያወራች ምን እያለች ትሄዳለች እና ከዛ በኋላ እንደዚሁ የጡት ካንሰር በእሷ ላይ ሊታይ ይቻለ። እንደገና ሌላም እንደዚሁ የጡት ካንሰር በሌላ ሴት ላይ እንደዚህ የታያለ እና አንዳንድ እንዲህ የታዩ ነገሮች አሉ። ዋናው ትልቁ ጥናት የሚካሄደው ዩኒቨርሲቲ ኦፍ ፒትስበርግ ኤንቫይሮንመንታል ኦንኮሎጂ ሴንተር እነሱ ባደረጉት ጥናት ዘዴ አድርገዋል። ለምሳሌ ይሄ ሬዲዮ ፍሪኩዌንሲው በሚሰራጭበት ጊዜ አንተ ስልክ ይዘህ ስልኩ በሚሰራጭበት ጊዜ እንዴት አድርገው ያንን በቀለማት በቀይ በቢጫ በአረንጓዴ አድርገው ምን ያክል ድረስ ይሰራጫል የሚለውን ለማየት ችለዋል። እና ይሄ ከሀያ ዓመት በላይ ሰላሳ ዓመት በላይ የሆናቸው ሰዎች ስልክ ይዘው በሚናገሩበት ጊዜ ራዲዮ ፍሪኩዌንሲው ጆሮና በግራ በኩል ካለ ሆነ የግራ አይን ነገር ግን ከአስራ አምስት ዓመት በታች የሆኑት ህጻናት ስልክ ይዞ በሚያወረው ጊዜ ይሄ ራዲዮ ፍሪኮንሲ በግራ በኩል ከሆነ ስልኩን ያዙት እስከ በቀኝ በኩል ያለውንም የፊት የአይን የአንጎል ክፍል እንደሚሸፍን ይሄ በተለያዩ ቀለማት አድርገው ነው ያጠኑትና ይሄ አንዱ የጥናቱን ዘዴ ማውጣቱ ነው። ይሄንን የአጠናን ብልሃት አውጥተዋል። ያንን የቀለም ዘዴ በመጠቀም ብዙ ከዛ በኋላ እንግዲህ ያው በእርግጥ መጀመሪያ ግንኙነት ማሳየት አለበት። ከዛ በኋላ ሀ ለን ፈጠረ የሚለውን ለማሳየት ደግሞ ሌላ ጥናት ያስፈልጋል፣ እና ብዙ አጠራጣሪ ነገሮች አሉ። ስለዚህ ቢያንስ ቢያንስ ግን ሪፕሮዳክቲቭ ሄልዝ የወንድ ዘርን በሚመለከት ብዙ ማስረጃ አሉ። ወገብ አካባቢ መያዝ፣ ኪስ ውስጥ ማስቀመጥ፣ ረጅም ጊዜ አብሮት መሆንን የሚመለከቱ ናቸው እንጂ ስልኩን መጠቀሙ አይደለም አሁን እያሉ ነው ያሉት። በተለይ ስልኩ ክፍት በሚሆንበት ጊዜ የታወሩ መልእክት ይልካል። ስልኩ የት ነህ አለሁ እና ሁሌ መልእክት ይልካል፣ ይቀበላል። ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኩዌንሲ እነሱ ናቸው ለጤና መጥፎ የሚባሉት፣ እንጂ ለምሳሌ ኮንቲኒየስ የሆነ ዌቭ እሱ ለህክምናም ይጠቀማሉ፣ ኮንቲኒየስ ዌቭ። ይሄ ግን ብቅ ጥልቅ የሚል መልእክት ራዲዮ ፍሪኩዌንሲ ለጤና ጥሩ ላይሆን ይችላል። ስለዚህ ምንድን ነው የሚሉት? ለምሳሌ ኪስ ውስጥ ማድረግ ካለበት አንድ ሰው ኤርፕላን ሞድ ላይ ማድረግ አለባቸው። ምክንያቱም ከዚህ ከየታወሩ ጋራ ሺ ጊዜ በሚቀባበልበት ጊዜ ስልኩ ያኔ ነው ፍሪኩንሲ፣ አደገኛ ፍሪኩንሲ ሊሆን የሚችለው ነው። በነገራችን ላይ ሴልፎን ላይ እኮ ማስጠንቀቂያ አለ። ሴቲንግ ብትገባ አሉላ ልክ ነው። ሴቲንግ ገብተህ ጀነራል የሚለው ከሄድክ ከጀነራል ቀጥሎ አባውት የሚለው ጋር ሄድክ። አሁን እሱ ጋር ነው ያለሁት። ከዛ ስክሮል ዳውን ስታደርግ ሊጋል የሚላለን። ከዛ መጨረሻ ላይ ራዲዮ ፍሪኩዌንሲ ኤክስፖውዥር የሚለውን ስታይ እኮ አርቃችሁ አስቀምጡ የሚል ማስጠንቀቂያ አለን። ይሄ እኮ በደንብ አንዳንድ መረጃ ስላለ ነው። ልክ ነው። አምስት ሚሊ ሜትር ያህል ከወገብ አካባቢ ከሰውነት ራቅ ማድረግ አስፈላጊነትን ምን ያህል የኤሌክትሪክ ኃይል እንደሚያመነጭ ትክክለኛ አጠቃቀም በሆነ ጊዜ ችግር እንደማይፈጥር ገልጻል። እንዳሉት እንዲህ ያሉ ብዙዎችን የሚመለከቱ ከአምስት ቢሊዮን በላይ የዓለም ሕዝብ የእጅ ስልክ ተጠቃሚ የሆነበት ጉዳይ ሲነሳ ከባዶ ሽብር በተጨባጭ ወደሚታወቁት ነገሮች የትኞቹ በእርግጥ ያሳስባሉ፣ ምን አይነት ተጨባጭ ጥንቃቄዎችስ ማድረግ ያስፈልጋል የሚለውን ለማሳየት ነው እና ይሄ የሚባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ ኃይል ምንድን ነው? እኔ ለም ሀሳብ ገባኝ። የት ነው የምታስቀምጪው? ለምን መሰልክ? እኔ ይሄንን ምናምን ምን አስነገረኝ። ነገር ግን ሴቶች ሴቶችን ጡት ማስያዣ ውስጥ የምናስቀምጥ ካለን አናስቀምጥ፣ አርቀን እናስቀምጥ፣ አራርቆ እንደሞ እናንተም አዲሱ ሀሳብ ግብት ብሎ። አይ በጣም ጥሩ መረጃ ነው እንደ ወትሮ ፕሮፌሰር ዮናስ እንዳለገዳ ለአድማጮቻችን ለእኛም ትልቅ የሙያዊ ማብራሪያና ምክር ነው የሚሰጡትና እናመሰግናቸዋል ማብራሪያቸው አላበቃም፣ በመጪው ሳምንት ይቀጥላል። አሁን ወደ ንግድና ህብረተሰብ ዝግጅት እንለፍ። በዛሬው ንግድና ምጣኔ ሀብት የኢትዮጵያን ቱሪዝም ኢንዱስትሪ በተመለከተ የሚያቀርብ ወይም የተቀናበረ ዘገባ አለን። የባህልና ቱሪዝም ሚኒስቴር ባለስልጣናት ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ የቱሪዝም ኢንዱስትሪ እድገት ማሳየቱንና ባለፉት ስድስት ወራት ብቻ 18 ቢሊዮን ዶላር መገኘቱን ሲገልጡ የአስጎብኝ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሠረተ ልማት ፈተናዎች ገቢያቸውን እንደቀነሱ ያስረዳሉ። ሄኖክ ሰማግዜር የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደን አነጋግሯል። ከበጀት አመቱ የስድስት ወር አፈጻጸሙን የዘርፉን የተመለከተ ሪፖርት ነው የቀረበው። ሚኒስትሯ ዶክተር ሂሩት እንደገለጹት ከሚሰጋው ይልቅ የተሻለ አፈጻጸም ታይቶበታል የሚል ነው። በገንዘብ ረገድም በመጡ ቱሪስቶች ረገድም ያስቀመጧቸው ቁጥሮች አሉ። ለምሳሌ በዚህ አመት በስድስት ወራት ውስጥ ከአንድ ነጥብ ስምንት ቢሊዮን ዶላር በላይ ቱሪዝም ገቢ እንደተገኘ አራት መቶ ሀምሳ ሺህ ወይም ከአራት መቶ ሺህ በላይ ቱሪስቶችም ሀገሪቱን እንደጎበኙ ጠቅሰዋል። እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ሆነ ሳለም እንግዲህ በመጀመሪያውና በሁለተኛው ሩብ ዓመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል። እንግዲህ፣ በስራው የተሰማሩ ሰዎችንም ስናነጋግራቸው ነበር። እናንተም እንደዚሁ ከዚህ በፊትም ቱሪዝም ዘርፉ በተለይ በሀገሪቱ የተቀሰቀሱ ሕዝባዊ እንቅስቃሴዎች ተቃውሞዎችን ተከትሎ የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ከዛም ባለፈ ደግሞ የተለያዩ የውጭ ሀገራት መንግስታት የጉዞ ማስጠንቀቂያ ማውጣታቸው ሁሉ ይታወሳል። እና ይሄ የቱሪዝም ዘርፉ ላይ ከባድ ጫና እንደሚያሳድር ነው ሲገለጽ የነበረው ግን ቁጥሩን ስንመለከት በጣም ብዙ ሰው እየመጣ እንደሆነ ነው የገለጹት። እንዴት ነው ይሄን የሚያሰሉት አሃዙን? እሱ ላይ ነው እንግዲህ ብዙ ትንሽ ግራ የሚያጋቡ ነገሮችን የምታየው፣ የተደበላለቁ ነገሮች አሉት። ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ ይህና የመጣው ቱሪስት ቁጥር አባስ ተስታስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሀዝ ታገኛለህ ግን በሌላ አንጻር ደግሞ ምን አለ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በለ- አጋኖት እንደሆነ የሚታሰበው። ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ መም ኢንቨስቲጌት ማድረግ ወይም እንደዚህ መከታተልና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ ዚህ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የትኬት ገቢ፣ የተፋፋሪዎች ትኬት እንደዚህ፣ የካርጎ ገቢ እንደዚህ የመሳሰሉ በርካታ ገቢዎች ስላሉት ስፔሲካሊ የኢትዮጵያ አየር መንገድ ገቢ እና የቱሪዝም በሀገሪቱን ለመጎብኘት ለመዝናናት በሀገሪ የተለያዩ ቅርሶችን ተዘዋውረው ለማየት እና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጠን ቀምረ ስታስቀምጠው በጣም በጣም የተጋነነ ቁጥር፣ በተለይ የኢትዮጵያ አየር መንገድ ቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል። እሱንም እንዴት እንደሚሰላ ስናጠያይቅ ነበረ። በተለይ ከኢትዮጵያ አየር መንገድ ሰዎች ለአንድም ቀን ለሁለት ቀንም የሚመጡት ለጉብኝት ብለው የሰጡት ቁጥር ካለ ከእሱ ጋር እየተያያዘ ቁጥሩ በጣም እየሰፋ እንደሆነ እየገለጹ ነው ያሉት። በአንጻሩ ደግሞ ገበያችንን፣ ኪሳችንን፣ እኛንን የምናውቀው በአንዳንድ በሆቴልና በቱሪዝም በማስጎብኘት ስራ ላይ የተሰማሩ ሰዎች ከገበያቸው አንድ አምስተኛ በአንድ አምስተኛ መቀነሱን ይናገራሉ። የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው ዓመት በነበረው ግርግር ምክንያት አሁን እንኳን ጋብ ብለዋል፣ ሰዎችም እየመጡልና የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በዓመት ከሰማንያ ሺህ በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይህንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ አርባ ሺህ ሰላሳ ሺህ ድረስ እንደሆነ ነው እኛ ያነጋገርናቸው የአስጎብኚ ድርጅት ያላቸው ሰዎች የገለጹት። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኞች ሲገለጽ ትሰማለ። በሌላ አንፃር ደግሞ ቱሪስቱ እዚህ ሀገር ያለውን ቆይታ የሚፈታተኑ የጠቅታው ጉዳይ ብቻም ሳይሆን እዚህ ከመጣም በኋላ ያሉት የመስተንግዶ ችግሮች በተለይ፣ በአስጎብኚ ድርጅቶች እና በአካባቢ አስጎብኚ እነዚህ ሎካል ጋይድስ በሚባሉት መካከል ባለ የዋጋ አተማመን በሚጠየቅ እያንዳንድ ቱሪስት በሚያልፍባቸው አካባቢዎች የተጋነነ ዋጋ ይጠየቃል በሚል ምክንያት የቆይታ ጊዜያቸውም ሲያጥር እንደሚታይ ታዝበናል። በተደረጉ አንዳንድ ውይይቶች ላይ ተሳትፈን ይህንን ነገር ለመረዳት ችለናል። የአካባቢ አስጎብኚዎች ቱሪስቱ ባለፈባቸው አካባቢዎች ላይ መክፈል ያለበትን እንዲከፍል ይጠይቃል። ለምሳሌ ላሊበላ አካባቢ አስር ውቅር አብያተ ክርስቲያናት እንዳሉ ይታወቅ እንግዲህ አስሩንም የሚጎበኝ አንድ ቱሪስት በትንሹ ሀምሳ ዶላር እንዲከፍል ይጠበቅበታል። ይሄ እንግዲህ በዝቷል፣ ተጋኗል፣ አግባብ አይደለም ብለው ደግሞ የአስጎብኝ ድርጅቶች ሲወቅሱ ትሰማለህ። ይህ ብቻም አይደለም። በየአካባቢው ይዘን በሄድን ቁጥር ለማይከፈልባቸውም ነገሮች እንዲሁ ብቻ የአካባቢ አስጎብኚ ስለተባሉ ብቻ ወይም በተደራጅተው የገቢ ምንጭ ስላደረጉት ብቻ እንደ ኮቴ ክፍያ አይነት የሚጠይቁናሉ በማለት ቅሬታ እና ስሞታ ሲያቀርቡ ታዝበናል፣ እና እንዲህ እንዲህ ያሉት ነገሮችም ቱሪስቶቹ በአንድ አካባቢ ላይ ሊኖራቸው የሚችለውን ቆይታ ያሳጥረዋል። ይህ ሲሆን አሁንም ገቢ ላይ ዞሮ ዞሮ ኢንፓክት ማምጣቱ አይቀርም እና የዚህ የገቢ ስሌቱ ላይ ትንሽ አጠቃጣቂ ነገሮች እንዳሉት ከተለያየ አቅጣጫ መገንዘብ ይቻላል። ቅድም ያነሳው ለሌላ ሆቴሎች ባለፈው ዓመት በነበረው ግርግር እንዲሁም በመኝታ ይዞታቸው በአማካይ ከሀያ በመቶ በላይ ቅናሽ ማሳየትን ገልጸው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድመጥ ተችሏል። እና እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑት ቢሆንም መንግስት ግን በአንጻሩ የተሻለ አስተጋጣሚ ያየሁበት ወቅት ነው እያለ እየገለጸ ይገኛል። በጣም ነው የማመሰግነው። እንግዲህ ሁኔታውን እየተከታተልን ተጨማሪ ዘገባ የምናቀርብበት ይሆናል። ብርሃኑ ፈቃደ የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ነው። ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከእናንተ ከአድማጮች ያገኘናቸው አስተያየቶች አሉ። ለሰዓቱ የተመረጡትን ነው አሎ፣ ቢዎች በቅድሚያ ከበረ ሰላምታ አቀርባለሁ። እንደምን አላችሁ? ሰላም እና ጤና ለእናንተ እንዲሆን እመኛለሁ። የፕሮፌሰር ማርያም ጸጋን ሞት ጉዳይ አንስታችሁ ምሁራን እና አቅርባችሁ ስታነጋግሩ ስላዳመጥኩ ነው። መቼም ሞት አይቀርም፣ ሁሉም ሰው ይሞታል። ግን ምን ይደረግ ሁሉን እኩል ያደርጋል ሞት። ፕሮፌሰር ደማርያም ጸጋ ያበረከቱት ነገር እጅግ በጣም ብዙ ነው። ያው በምሁራን ባልደረቦቻቸው ግን ተገልጿል። ነገር ግን ከሁሉም የሚበልጠው ወደ መጨረሻው ወደ ጥሮታ ዘመን የምንበለው አሁን በቅርብ ጊዜ ጎንደር ውስጥ የሪፈራል ሆስፒታል ለማቋቋም እጅግ በጣም ብዙ ጥረት አድርገዋል። ብዙ ደክመዋል። ለምን ቢባል በትምህርት ቤቱ የጎንደር ሕክምና ሳይንስ ኮሌጅ ብዙ ጊዜ የትምህርት ከትምህርት ጋር የተያያዘ ስለሆነ የጤና ጥበቃ በውል አያውቀውም፣ ህብረተሰቡ እየተገለገለ አልነበረም። ሰርቪስ አልነበረውም ህብረተሰቡ። ስለዚህ ከወሎ ከጎጃም፣ አንዳንዴ ከጎንደር ያው የትምህርት ስለሆነ ወላጆችም ይመጣል ልጆቻቸውን ለመጎብኘት። ሪፈራል ሆስፒታል ነው። ከትግራይም ከየትም ከሱዳንም ሳይቀር ይመጣል ለመታየት። ስለዚህ ሪፈራል ሆስፒታል ብዙ ደክመዋለኝ። የአባይ ልጅ ውሃ ጠማ ነው እና እንጃ ጥረቱ ይሳካ ይሳካ አላውቅም። ግን ያደረጉት ጥረት ከፍተኛ እንደነበረ ነው እንግዲህ የሚገለጸው። ለሁሉም ነፍስ ማር ቅርስ ጥለው እንዲሄዱ ልንረሳቸው የማይገባ ትልቅ አባት ናቸው፣ ትልቅ ምሁር ናቸው። አመሰግናል ቢዎች ውድ ቮይስ ኦፍ አሜሪካዎች እንደምን አላችሁ። በመቀጠልም የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት መግለጫ ላይ አስተያየት ለመስጠት ነው። መቼም ወያኔ በየጊዜ ስልቱን በመቀያየር ህዝቡን ማታለል የተለመደ ነው። በወሬ ሳይሆን ይህ ሀቅ ነው። ወያኔ የዘላለም ዓለም በወንበር ላይ ተቀምጦ የዘላለም ዓለም ወንበሩን እና የስልጣን ዘመኑን ለማራዘም የምትኝ ያለበት ጉዳይ ነው። ይህ አይጠቅምም። ቀዳማዊ ኃይለ ሥላሴ እንደ ዛሬ ወያኔ በስልጣን ላይ የምትኝ ብለው ነበሩ። በመጨረሻ ንሳቸውና ካቢኔያቸውን ይዘው ጠፋ። የወያኔ ድል ፋንተም ይህ ነው። የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የራሳቸውን ክምትቱ ወደ ደርግ ጣታቸውን ይቀስራሉ። ስለ ማዕከላዊ መዘጋት በተናገሩበት ወቅት በእኔ እምነት ማዕከላዊ ተዘጋ አልተዘጋ ለህዝቡ ለውጥ የለውም። ህዝቡ ቀና ብሎ መሄድ አልቻለም። ለሃያ ሰባት አመታት የፈጸማቸው ጭፍጨፋ ከሂትለር በላይ ነው። ወርዶ ወደ ፍርድ መቅረብ አለባቸው። ኢትዮጵያና ህዝቦችዋ ለዘላለም አምላክ ይጠብቅ። ጸጋይ ወልደ ስ በተባበሩት አረብ መሬቶች ሰላው ቪዎች እንዴት ናችሁ? ደጉ ይባላል። ስሜ አቶ ሰለሞን፣ ቃለ ምልልስ ከኤርትራ ሰው ጋር ባደረገው ላይ አስተያየት ሊሰጥ ነው የደወልኩኝ። እንደግን ለምንድን ነው እነዚህ መሪዎች የሚዋሹን እና ተቃራኒ ትርጉም ያለ ነገር የሚነግሩን? አሁን አቶ ኢሳያስ እድሜ ከሰላሳ አመት በላይ የሆንን ከሁሉ እናቃለን። ያቺ እስከ መገንጠል የምትባለው ለምን እንደገባች ሻቢያ ልሂድ ስላለ ኦኔግም ያን ልሂድ ስላለ እንግዲህ ሻቢያ ለመ ስለወሰነች ሄደች፣ እና እነ ኦኔጎች ምናምን እስከ ብለው አፈጻጸም አለው እኮ ሌሎች ክልሎች እሽ የሚሉ ከሆነ ስትስማሙ የሚል የማረጋጊያ ነገር ነው ነው። ነፍስ መርና የሞቱ ጠቅላይ ሚኒስቴር መግለጫ የሰጡት ለማረጋጋት ነው። አይ እምቢ በሉ እኮ ያኔ እንደገና ተመልሶች አካል ገቡ ነበር። እና አፈጻጸሙን ማየት ነው። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁ እንደዚሁ እንድትልኩልን እንጋብዛለን። ፕሮግራማችንም በዚሁ እያገባደድን ነው። ከኛ ጋር ስለቆያችሁ እናመሰግናለን። የምሽቱ አስተናጋጆቻችሁ አዲሱ አበበና ቆንጅት ታየ ነን። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ደህና እደሩ። የትግርኛ ቋንቋ ስርጭት ይቀጥላል። Mm Hello -hmm.